ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን። እሁድ ጥር 14 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪዮ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ማጠንጠኛ አድርገው ያነሱት ነጥብ ምንድን ነው? አሜሪካ ትቅደም በሚል ነው። ከአሁን በኋላ ወዲህና ሲድና ወዲህ አይለም፣ ዘንበልም፣ ምንም የለም። የኔ አዲሱ ራእይ፣ አዲሱ መመሪያችን፣ አዲሱ መርህ መሆንም ያለበት አሜሪካ ትቅደም። ማንኛውም የምናደርገው ውሳኔ በንግድም ይሁን በቀረጽም ይሁን በውጭ ግንኙነት በፎረን ፖሊሲም ይሁን በሚሊታሪም አኳያ ይሁን የአሜሪካንን ጥቅም ያስጠበቀ የሚያራምድ፣ የሚከላከል አድቫንስ ቶሞት የሚያደርግ በእኛ ብሔራዊ ጥቅማችን አኳያ ብቻ የዞረ አሜሪካ በማይጎዳ ሁኔታ መሆን አለበት በሚል ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕት የጋዜጠኝነት ትምህርት ቤት መምህር ናቸው። ስለ ፕሬዚዳንት ዶናልድ ትራምፕ ምርጫና ንግግር ከሰጡን ትንታኔ የተቀነጨበ ነው ያሰማናችሁ። አሸናፊው ዶናልድ ትራምፕ አይደለም። አሸናፊው የአሜሪካ ዴሞክራሲና የአሜሪካ ሕገ መንግስት ናቸው። ይሄንን ደግሞ በደማቸው በትግላቸው ያስከበሩት አራት መቶ ሚሊዮን የሚሆኑ አሜሪካውያን ዜጎች ናቸው። ዶክተር ደረሰ ጌታቸው ከኒውዮርክ አዮና ዩኒቨርስቲ የማህበረሰብ ሳይንስ ረዳት ፕሮፌሰር ናቸው። ስለ ሰላማዊ የስልጣን ሽግግሩ ይናገራሉ። ሌሎችም ዘገባዎችን ይዘናል። አብራችሁን ቆዩ። አዘጋጅና አስተናጋጆች ጽዮን ግርማና እኔም ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ። ለጫጭሩ የሰዓቱ ዜናዎች አሉ። አከበደ ነኝ። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትላንትና ዕለት አዲሱን አስተዳደራቸውን ለመቃወም በተለያዩ የአሜሪካ ከተሞች የወጣውን በብዙ መቶ ሺህ የሚቆጠር ሰላማዊ ሰልፈኛ በስላቅ ተችው። ትላንት ለተቃዋሚ የወጡትን ተመልከቷቸው። ገና ምርጫ ማካሄዳችንስ አልነበር። እንዲህ ሲሉ የጻፉ ከአዲሱ መኖሪያ ቤታቸው ከዋይት ሀውስ በትዊተር አማካኝነት ባስተላለፉት መልእክት ዶናልድ ትራምፕ ለምን ወጥተው ድምፃቸውን ሳይሰጡ ቀሩ? ዝነኛ ሰዎች ኢላማውን ያደናቅፋሉ ሲሉም ተችተዋል። እውቋ የሴቶች መብት አቀንቃይ ግሎሪያ ስቴንመን፣ የፖፕ ሙዚቃ ታዋቂ ድምፃዊት ማዶና ታዋቂዋ ተዋናይ ስካርሌት ጆሃንሰን እና ሌሎች በርካታ ገናና ሰዎች የትላንቱን የዋሽንግተኑን የሴቶች ተቃውሞ ማዕበል የሚል መጠሪያ የተሰጠውን የተቃውሞ ሰልፍ መርተዋል። በትላንቱ በተለያዩ ከተሞች በተካሄዱ ተቃውሞ ሰልፎች የአርቡን አርባ አምስተኛውን የዩናይትድ ስቴትስ ፕሬዚዳንት የስልጣን ርክክብ ሂደት በተቃውሞ ድምፅ ለመጋፈጥ የታለሙ ተመስለዋል። ትራምፕ ከቀደሙት የትዊተር መልእክታቸው ሁለት ሰዓታት በኋላ ባስተላለፉት ሌላ የትዊተር መልእክት ሰላማዊ ተቃውሞች የዲሞክራሲያችን አይነተኛ መገለጫዎች ናቸው። ባለስማማ እንኳን እረዳለሁ የሚል አስተያየት አክለዋል። አድማጮች፣ በርከት ያሉ ሌሎች ዜናዎች ቆየት ብለን እናቀርባለን። የጋምቢያውን ፕሬዚዳንት ከስልጣን መልቀቅና ሌሎች ይመለከታሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በሀያ ሁለት ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110ና በ12140 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 14 2009 ዓመተ ምሕረት ምሽት ፕሮግራም

ይሆን ቅልጥ አድርጎ ናፍቆት የሚያስይዝ ዘፈን ነው የመረጥሽልን? አዎ የጂጂን ናፈቀኝን ነው የመረጥኩት። በጣም ናፈቀኝ ናፈቀኝ ናፈቀኝ ያስብላል። እንግዲህ ቆንጆ ምርጫ ነው። አዎ ናፍቆት ብዙ ነገር ይቀሰቅሳል። ጂጂ እኮ አትጥገብም እኮ። በጣም በጣም እንቅጣ ማዘይ ማለት አንቺንም ለግብዣሽ እንግዲህ ግብዣሽ ስለተቀበላችሁ በጣም አመሰግናለሁ። አሁን እንግዲህ ሰለሞን ወደ መጀመሪያው ዝግጅታችን እንዝለቅ። ሰይ ከኢትዮጵያ ጉዳይ እንነሳ። በኢትዮጵያም ሆነ በሌሎች የአፍሪካ ሀገሮች የውጭ ፖሊሲዎችና ምንነታቸውን በማሳወቅ ላይ ክፍተት መኖሩን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው አስታውቋል። ሰሞኑን ይፋ የተደረገው ዲስኮርስ የሀሳብ ልውውጥ የተሰኘ መጽሄት ይህን ክፍተት ለመሙላት አስተዋጽኦ እንደሚኖረው አስረድተዋል። እስክንድር ፍሬው ከአዲስ አበባ ገባ ይዟል። በእንግሊዝኛው ዲስኮርስ በአማርኛ ደግሞ የሀሳብ ልውውጥ ፍጭት ወይም ክርክር ተብሎ ሊጠራ የሚችለው መጽሄት በኢትዮጵያ በአፍሪካ ቀንድም ሆነ በአህጉሪቱ የመጀመሪያው እንደሆነ በምረቃው ስነ ስርዓት ላይ ተገልጿል። መቀመጫውን አዲስ አበባ ኢትዮጵያ ያደረገው የዚህ መጽሄት የመጀመሪያ ትም ደግሞ በተለይ የአፍሪካ ቀንድን እየተመለከቱ ጽሁፎችን ይዞ ወጥቷል። ቀደም ሲል በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሽን በአፍሪካ ቀንድና በሰላጤው የአረብ ሀገራት መካከል ያለውን ግንኙነት ይተነትናሉ። ዶክተር አየለ በከሪ በጥንታዊት ኢትዮጵያ የነበረውን ዲፕሎማሲያዊ ሁኔታ ይዳሰሳሉ። በአፍሪካ ቀንድ ያሉ አዳዲስ ፈተናዎችን የተመለከተ ጽሑፍ ያሰፈሩት ደግሞ በጉዳዩ ላይ የሚመራመሩት አሌክስ ደዋል ናቸው። በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች አማካሪ በመሆን የሰሩት ዶክተር መሐሪ ታደለ ያተኮሩት በተባበሩት የአረብ ኤምሬቶችና በአፍሪካ ቀንድ ግንኙነት ላይ ነው። ሌሎች ምሁራን ጋዜጠኞችና ታዋቂ ሰዎች እንደዚሁ በተለያዩ ርዕሶች ላይ ያተኮሩ ጽሁፎችን አስፍረዋል። መጽሔቱ በአፍሪካ ቀንድ ጉዳዮች ላይ ያተኮረው ለመነሻነት እንጂ በቀጣይ በሀጉሪቱ ላይ የሚያተኩር እንደሚሆን ተገልጿል። የመንግስት ባለስልጣናት አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች በተገኙበት ስነ ስርዓት ላይ መጽሔቱን ይፋ ያደረጉት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም ሁሉንም የአፍሪካ አካባቢዎች እንዲዳስስ ጥሪ አቅርበዋል። አፍሪካዊ ጉዳዮችን ከተለያዩ አቅጣጫዎች የሚዳስሰው የሚተነትነው ይህ መጽሔት በጥናት ላይ የተመሰረቱ የተለያዩ አቋሞችን የሚያንጸባርቅና ሙያዊ የሆነ የሀሳብ ልውውጥ መድረክ የመሆን ኃላፊነት እንዳለበትም ጠቁመዋል። የመጽሔቱ መጀመር ምን አይነት ክፍተት ሊሞላ እንደሚችል የጠየኳቸው የውጭ ጉዳይ ሚኒስትሩ ተከታዩን መልሰዋል። እንደዚህ አይነት በሀገራችንም ሆነ በአፍሪካ የውጭ ጉዳይ ፖሊሲዎች ላይ እና ስትራቴጂዎች ላይ በተለይ ከምሁራን ከተለያዩ የአካዳሚሻንስ ኮንትሪቢዩት የሚደረጉ ጽሁፎች ትልቅ ጋፕ ነው ያለው። እኛ እንደ ውጭ ጉዳይ ሚኒስትር የምናስበው በጣም በርካታ ኢንስቲቱሽኖች ለሌሎቹ የዓለም ሀገሮች ብዙ ነገሮች ይላሉ፣ ይጽፋሉ። እኛ ብዙ ጊዜ ሌሎቹ ያሉትን ነው መልሰን እንትን የምንለው ና ይሄ ኢንተርቬንሽን ሪሊ ሙሉ ለሙሉ ያን ችግር ባይዘጋውም በተወሰነ መልኩ ልኩ አካዳሚሽያንስ በዚህ አካባቢ ዲፕሎማቶች፣ ሌሎችም ኢንትረስትድ የሆኑ ጸሐፊዎች በሀገራችን፣ በአፍሪካ በተለይ ደግሞ በአፍሪካ ቀንድ ላይ ባለው የፎሬን ፖሊሲ ላይ ኮንትሪቢዩት ያደርጋሉ ብዬ ነው የማምነው። በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ተቋም ስር የሚታተመው ይህ መጽሔት የኤዲቶሪያል ነጻነቱን ጠብቆ እንደሚሰራ በሥነ ሥርዓቱ ላይ ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ካሳሁን ብርሃኑ እንደሚሉትም ይህ ነጻነት ለወደፊት ስኬት ወሳኝ ነው። በሚገባ ከተሰራበት ብዙ ክፍተቶችን የሚሞላ ይመስለኛል። ነገር ግን እንዴት እንደሚቀጥል ደግሞ ትንሽ ቆይቶ ማየት ያስፈልጋል። መቀጠል ያለበት የተለያዩ ሀሳቦችን፣ ውጪ ጉዳይን በተመለከቱ የተለያዩ አመለካከቶችን፣ የተለያዩ አስተሳሰቦች የተለያዩ እይታዎችን ለማራመድ ክፍትና ዝግጁ መሆን ይኖርበታል። አለበዛ አንድ የተማከለ አስተሳሰብና አስተያየት ብቻ ያራመደ ከሆነ የሚሞላው ክፍተት እስከዚህም ድረስ ነው ማለት ይቻላል። ሊሞላ የሚችለው ክፍተት በቀጣይ አካሄዱ ላይ ይመሰረታል ይመሰረታል፣ ይታያል። ኃላፊዎቹ የአዘጋጆቹ የአስተሳሰብ አድማስ ደግሞ ይወስነዋል። የተለያዩ አመለካከቶች፣ የተለያዩ አቀራረቦች ቢካተቱበት ክፍተት በእነዚህ አካባቢ አካባቢዎች ያለ ይመስለኛል። እየሞላ ሊሄድ የሚችል ይመስለኛል። የመጽሔቱን መጀመር ሀሳብ ካመነጩት አንዱ የሆነውና በዋና አዘጋጅነት የሚሰራው ጋዜጠኛ ዳደ ደስታ የኤዲቶሪያል ነፃነቱ ጉዳይ ለድርድር የሚቀርብ እንዳልሆነ ይናገራል። ሀሳቡና ምንጭ የሆነ ቡድን እዚህ የሚደራደረው ነገር አይኖርም በምንም አይነት መንገድ ስለዚህ ማስቀጠል ከተፈለገ በዚህ መልክ ነው ሊቀጥል የሚችለው። ያን ነጻነት መንካት ሲፈለግ ደግሞ ይቆማል። እንደ ሁሌም እየተጀመሩ እንደሚመክኑ ፕሮጀክቶች ይሆናል ማለት ነው። ስለዚህ ይሄን አውቀው ሰዎች አንደኛ ማንም የሚጠቀም ሰው አይኖርም። እንደምታየው እነኚህ በጣም ታዋቂ የሆኑ ጸሐፊዎች ይህን ትራስት አድርገው ነው የጻፉት። ቁጥጥሩ በሚመጣበት ጣልቃ ገብነት በሚመጋበት ጊዜ እነዚህ አይነት ሰዎች አታገኛቸውም። ስለዚህ ይቆማል ማለት ነው። ስለዚህ ዝም ብሎ የሚባክንና የትም የማይደርስ ስራ ነው የሚሆነው። ይህን በማስተዋል ይሄ አይነት ችግር አጋጥሞን ብለን ተስፋ እናደርጋለን። አስተዋጽኦ ካደረጉላችሁ ሰዎች ውስጥ የውጭ ሀገር ሰዎች የሚገኙበታል፣ ዜጋ ስማቸውን ማየት እችላለሁ። አንድ ሰው ለዚህ መጽሄት ኮንትሪቢዩት ሲያደርግ ነጻነቱ እንደተጠበቀ ነው ለምሳሌ ነው ወይስ በዚህ ዙሪያ በዚህ ርዕስ ላይ ብቻ ማተኮር አለብህ እንዲህ እንደ አይነት የማይነኩ ጉዳዮች አሉ በሚል የሚጣልበት ገደብ አለ ለነሱ ምን እንገልጽላቸው በተመለከተ እኛ የምናደርገው ነገር የለም። ምናልባት ያለንን ቦታ ለመመጠን በሚያስችል መልኩ እናደርገዋለን። ቋንቋው በባለሙያዎች ይታያል። አቀራረቡ እንዲያመች ያህል ካልሆነ በስተቀር ሀሳቡን በማዛባትና በመንካት በኩል ሊሆን አይችልም። ሀሳቦች እንዴት የሚመነጩት በእኛም ይሰጣሉ። ለሰዎች በዚህ አካባቢ አንተ መጻፍ ትችላለህ ወይ ብለን ሳጀስት እናደርጋለን። በተሰጡበት ብለን ሀሳብ እንሰጣለን። ግን ከሰዎችም ከራሳቸው ቢመጣ እኛ አጠቃላይ ዋናው ትኩረታችን ብለን ካሰብነው ጋር የሚሄድ ከሆነ እንቀበላለን። ስለዚህ ይህን ነጻነት ካልጠበቅን መቀጠል አይችል። ምክንያቱም አሁን እኮ ስታያቸው እነኚህ በጣም ክሪቲካል ማለት ያለውን ስታትስ ኮ የሚነኩ ነገሮች አሉባቸው። በጣም ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም፣ ራሱንም አያገለግልም፣ የሆነ ሙሉ አገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳተ ነው በአጠቃላይ ብሎ የሚተች ሰው አለ። አዎ፣ ሁለተኛ ደግሞ የኢትዮጵያ ፎሬን ፖሊሲ ወይም የውጭ ግንኙነት ፖሊሲ የሚባለው መለወጥ አለበት፣ ያረጀና ያፈጀ ነው። ምክንያቱም ብዙ ነገሮች ተለውጠዋል። በዚህ መልክ መሄድ አለበት ብሎ የሚጽፍ አለ። ፌዴራሊዝም የኢትዮጵያ በጣም ብዙ ያልታረቁ ወይም ደግሞ በደንብ ያልተሞረዱ ነገሮች አሉት ብሎ የሚጽፍ አለ። እኛ ኃላፊነት የምንወስደው መድረኩን በመስጠታችን ብቻ ነው እንጂ ለይዘቱ አይደለም ማለት ነው። ይህንን መጽሔት የማዘጋጀቱ ሐሳብ በሌሎች የዓለም አካባቢዎች የሚታተሙትን ከመመልከት የመጣ መሆኑን ዋና አዘጋጁ አስታውሷል። የአፍሪካን ስሜት ተስፋ ችግርና ፈተናዎች ወክሎ ሊያቀርብ የሚችል የህትመት ውጤት አለመኖሩም ሌላው ምክንያት መሆኑን ተናግሯል። የኢትዮጵያ የውጭ ግንኙነትና ስትራቴጂክ ጥናት ተቋም የተሰኘው የሐሳብ አመንጪ ተቋም ወይም ቲንክ ታንክ በገንዘብ መጽሔቱን ቢደግፍም ይዘቱን በተመለከተ ግን ባለቤት እንዳልሆነ ዋና አዘጋጁ አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። አዲሱ የአሜሪካ ፕሬዚዳንት። ከትናንት በስቲያ አርብ ቃለ መሐላ ፈጽመው የዩናይትድ ስቴትስ አርባ አምስተኛው ፕሬዚዳንት የሆኑት ዶናልድ ትራምፕ ባደረጉት ንግግር ላይ ትንታኔ እንዲሰጡን ሰለሞን አባተ የኦሃዮ ዩኒቨርሲቲውን ዶክተር ብሩክ ኃይሉን። ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምናመሽ። ጤና ይስጥልኝ አቶ ሰለሞን እንዴት አመሻ። እግዚአብሔር ይመስገን። እንግዲህ ቀደም ሲል ከአሜሪካ ድምፅ ራዲዮ ጣቢያ ጋር የዘንድሮው የፕሬዚደንታዊና የምክር ቤቶች ምርጫ የየአካባቢው ማለት ነው ሲጀመር ጀምሮ አብረውን እንደ ዘለቁት ሁሉ ይሄ ምርጫ ተጠናቋል። አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ቃለ መሐላ ፈጽመው ዋይት ሀውስ ገብተዋል እና ፕሬዚደንት ዶናልድ ትራምፕ ያደረጉት ንግግር በጣም ረጅም ነው ባይባልም ብዙ ሊነሱ የሚችሉ ቁም ነገሮችን ያዘለ ይመስለኛል። ንግግራቸውን ደግሞ በነገራችን ላይ ራሳቸው እንደ ጻፉት ነው የተነገረው። ይሄ ማለት ይሄ ፖሊሲ ነው ከአሁን በኋላ ዩናይትድ ስቴትስ የምትመራበት ማለት ነው። በሌላ በኩል የሌላ ጸሐፊ ወይም የሌሎች አማካሪዎች ሐሳብ ያልገባበት ወይም ያልተበረዘ የፕሬዚደንት ዶናልድ ትራምፕ ሐሳብ ነው ማለት ነው። እስቲ ከአጠቃላይ ሁኔታ እንነሳና ዶክተር ብሩክ እንዴት ይገመግሙታል? በጥቅሉ የዛሬውን የሚስተር ትራምፕን ንግግር በቅርጹም ይሁን በይዘቱ አሁን ዩናይትድ ስቴትስ ላለችበት፣ ዓለም ላለችበት ሁኔታ መልስ ሊሰጥ የሚችል ነው ወይ? ዩናይትድ ስቴትስን ወደ አንድነት ሊያመጣ የሚችል ነው ወይ? ራሳቸውም እንደሚሉት ሌሎችም እንደሚፈልጉት ምን ያስባሉ ዶክተር ብሮክ? አመሰግናለሁ አቶ ሰለሞን እንዳስቀመጥከው አጭር ንግግር ነው ያደረጉት፣ ራሳችን የጻፉት በነገራችን ላይ ነገር ነገርን ያነሳዋልና ረዥም ንግግር ያደረጉት ፕሬዚደንት ሃሪሰን ይባላሉ፣ ሰባተኛ ፕሬዚደንት የነበሩ በአይገርምህ ውጤታቸው። እሳቸው ደግሞ ኒሞኒያ ይዟቸው አረፉ። ጥቂት ሰዓት ነው ፕሬዚደንት ሆኖ የቆዩት ነበር መሰለኝ አርባ አርባ ቀን ገደማ ሳምንት ነው ኒሞኒያ። የዛን ቀን ሲናገሩ ረዥም ንግግር ሰውን ተተለያይቶ ኒሞኒያ እንትን መታቸው ብርድም ነበረ እና ሕይወታቸው አለፈና ዶናልድ ትረምፕ ደግሞ ለጸጉራቸው ትናንት ሲያስቡ ነበር። ቀኑ ግን ዛሬ ቆንጆ ቀን ነው፣ ጥሩ ቀን፣ ቆንጆ ቀን ነበር። ትናንት ራት ግብዣ ላይ እንደምታውቀው፣ እንዲ ሁለችን በቀልድ ለመጀመር ባጭሩ፣ እንዲ እንትን ለማለት የኔ ጸጉር አርቲፊሻል፣ የሆነ እውነተኛ የሆነ ነገር ይለያል፣ ዝናብ ሲመጣኝ ብለው ነበር፣ ትንሽ ቆም ካሉ ደስ በሚል ሁኔታ። ያ አሁን ቀርቷል እና እውነተኛ ጸጉር እንዳላቸው የተረጋገጠ ይመስለኛል። እና ወደ ንግግራቸው ስንመጣ ንግግሩ ባጠቃ ቃል አይቶሰ ጠቆር ያለ ንግግር ነው። ማለትም በዳመና የተከበበ ፔሲሚስት ለማለት ይከብደኛል። በዛ መልክ ሳይሆን አትሊስት በጣም የፈካ ንግግር አልነበረም። ተስፋ የሚያስቆርጥም አልነበረም፣ ወይም በተስፋ መቁረጥ የታጀበም አልነበረም ማለት ነው። አልነበረም። መካከለኛ ነው። የአሜሪካ ችግር ላይ ያተኮረ ነው። ብዙ ተስፋ ሰጪ ንግግሮች አንስተዋል፣ ነጥቦች ግን፣ የሚያመዝነው ሚዛን ላይ ስናደርገው አብዛሃኑ ጊዜውን የወሰደው አሜሪካ ገናና ሀገር ነበረች። አሁን ያው የስራ ችግር አለ፣ ኢኮኖሚያችን ወርደዋል፣ ዘግተናል፣ ወርደናል፣ ድልድዮቻችን ፈራርሰዋል፣ ፋብሪካችንም ስራ አቁመዋል፣ ወታደር ሀይላችንም ተዳክመዋል ወዘተረፈ። የህዝቡ ሞራል ያን ህልም ወርደዋል። እኔ ግን ያን ሁሉ እጠለብሰዋለሁ በሚል ነው እንትን ያሉት እና እንድምታውን በተመለከተ ይመጣበታል። ግን እንደው ዋና ዋና ነጥቡን እሳቸው ማጠንጠኛ አድርገው ያነሱት ነጥብ ምንድን ነው? አሜሪካ ትቅደም በሚል ነው። አዎ ጠንከር ጠንከር አድርገውም ተናግረዋል። በዚህ ጉዳይ ላይ አደጋግመው አሜሪካ ፈርስት አሜሪካ ፈርስት እያሉ ነበረ። አሜሪካ ፈርስት ካአሁን በኋላ ወዲህና ወዲህ አይልም። ዘንበልም ምንም የለም። ካአሁን በኋላ የእኔ አዲሱ ቪዥኔ አዲሱ ራኤ አዲሱ መመሪያችን አዲሱ መርህ መሆንም ያለበት አሜሪካ ትቅደም በሁሉ ነገር። ማንኛውም የምናደርገው ውሳኔ በንግድም ይሁን በታክስ ታክሴሽን፣ ያው በቀረጽም ይሁን በውጭ ግንኙነት በፎረን ፖሊሲም ይሁን በሚሊታሪም አኳያ ይሁን የአሜሪካንን ጥቅም ያስጠበቀ ፕሮሞት የሚያደርግ የሚያራምድ፣ የሚከላከል፣ አድቫንስ ፕሮሞት የሚያደርግ በእኛ ናሽናል ብሔራዊ ጥቅማችን አኳያ ብቻ የዞረ አሜሪካ በማይጎዳ ሁኔታ መሆን አለበት በሚል ነው ትልቁ ነጥባቸው። አሁን ሁለት መሰረታዊ መርሆዎችን እንከተላለን ካሁን በኋላ። የአሜሪካን ምርቶች እንገዛለን፣ አሜሪካውያንን እንቀጥራለን ነበር ያ ሀይ አሜሪካን ሀይር አሜሪካን ብሎ እንደ መፈክር አቅርቦታል። አሜሪካንን ሸቀጥ እንዳልከው እንገዛለን፣ የምንቀጥረው ሁሉ አሜሪካ፣ ቅድሚያ ለአሜሪካ ማለት ነው። እንግዲህ ኢኮኖሚክ ናሽናሊዝም እንለዋለን ይህንን የሚያንጸባርቅ ይመስላል። የምጣኔ ሀብት ብሔረተኝነት ማለት ነው። አብሶሉትሊ፣ በእርግጠኝነት አሜሪካ ትቅደም ከሁሉ የሚል ነው። እና ይሄ ፎሬን ፖሊሲ ላይ ምንድን የሚሉት እሳቸው አሁን የሚጠቆሙት እኛ ስለውጭ ዓለም ፕራይመሪ ፕራይማሪ ኢንትረስታችን አይደለም፣ ዋና ቀንደኛውን ጥቅማችን ሳይሆን እንደ ሰከንደሪ እንደሚያውት ከአሁኑ እየጠቆሙ ነው። የሚሰውይ መጀመሪያ እኛ ደህንነታችንን መጀመሪያ፣ የእኛ ሕልውና መጀመሪያ እኛን ራሳችን ማስተካከል እንዳለባቸው እኛ ይህንን ይህንን ማስተካከል መለወጥ አለብን። መንግስት በህዝባችን እጅ መሆን አለበት። በልሂቃን እጅ ነው እስካሁን ዋሽንግተን በልሂቃን እጆች ስትተራመስ ኖራለች። ይሄንን አጸደዋለሁ። ከአሁን በኋላ ዋሽንግተን ሳይሆን ውጩ ክልሎቹ፣ ስቴቶቹ በሙሉ መንግስት በእናንተ እጅ እንዲሆን፣ ስልጣንም ወደ እናንተ እንዲሸጋገር እሰራለሁ። ለዛም ቃል ኪዳን እገባለሁ። ከልሂቃን እጅ ስልጣን እናስወጣለሁ በሚል ነው። ሚሊተሪ ሀይልን በተመለከተ ደግሞ ወታደራዊ ሀይል ያስከ- ያስከብረናል። አሁን ተንኮታክቷል። እንደገና እንገነባዋለን። ወታደራዊ ኃይል አለኝታችን ነው፣ ያስከብረናል። አንድ አሜሪካ፣ አንድ ህዝብ ስንሆን ማንም ሊያቆመን፣ ማንም ሊመክተን አይችልም በሚል ነው። ሌላው ነጥብ ደግሞ ማንሳት ንፈልገው ፖለቲከኞችን መቼም ወርደውባቸዋል። ዛሬ በጣም በጣም እንዲያው ምንድን ነው ያሉት ኦል ቶክ ኖ አክሽን ማለት ወሬ ብቻ፣ ምንም እርምጃ ባዶ ምንም ውጤት የሌለው ጉንጭ አልፋ ሆነ ወሬ ብቻ ነው። እስካሁን ሲሰራ የነበረው ለእንደዚህ አይነት ፖለቲከኞች ጊዜ የለንም። ስራ ለሚሰራ ሰርቶ ፈርቶ ለሚያሰራ፣ ለዚህም ቃል ገባለሁ። ሁላችንም ነጭም፣ ጥቁር ልንሆን እንችላለን፣ ግደማችን ቀይ ነው፣ ቀለሙ አንድ ነው፣ አንድ ነን የሚል እንድምታን የሰጡት እንግዲህ ውጪ ዓለም እንዴት ይቀበለዋል የሚለው መቼም የተፈራው ነው የደረሰው ብለ አቶ ሰለሞን በሰፊው ላለሳሳት ይችላለሁ ብዬ እገምታለሁ። የተጠበቀው ማለቴ በፊትም የሰው አስራ ስምንት ወራቸው ምርጫውም ሲያካሄዱ ሲሉት የነበረው አሜሪካ ፈርስት አሜሪካ ጥቅደም ነው ከኔቶ ጋር ከጃፓን ሰሜን ኮሪያ በመካከለኛ ምስራቅ የአሜሪካንን ኢንቮልቭመንት በተመለከተም መጀመሪያ እኛ መቅደም አለብን የሚል ነው። እና ውጭ ሆኖ ለሚሰማው ለአውሮፓውያኖች መርዶ አይደለም፣ ለምን ተዘጋጅቶበታል። ለአፍሪካውያኖች መርዶ አይደለም፣ ለምን ተዘጋጅቶበታል። የእርዳታን ገንዘብ ምንም በተመለከተ እስከ አፍሪካ ድረስ ክፍለ አህጉር ድረስ እስከ ኤዥያ ድረስ የሚነካ አፌክት የሚያደርግ ነው። እና መቼም አንድ ነገር ይባላል። መጥፎን ወሬ ኤክስፔክት የሚያደርግ ሰው ካለ መቼም አእምሮ ተመቻችቶ እየጠበቀ ነው እና ብዙ ሾክ አይኖረው። ይህን አፍነው ይዘው ይዘው ዛሬ ኢትዮጵያ ትቅደም፣ ድሮ ማን ነው አሜሪካ ትቅደም መፈክሩ ሙከኝ ትዶ ኢትዮጵያ ጋር ይመሳሰላል። አሜሪካ ትቅደም ሲሉ አስደንጋጭነቱ በጣም ዝቅ ባለ ሁኔታ ነው ተለምዷል ለማለት ፈልጌ ናቶ ስለመሆን እስቲ፣ አንድ ያነሱት ነጥብ አለ ሁላችንም ነጭም ሆንን ጥቁርም ሆን ቡናማም ሆን ምንም ሆንን ደማችን ቀይ ነው ብለው ተናግረዋል። በአንድ የእግዚአብሔር እስትንፋስ የተፈጠርን ነን እና እኛ በህብረት በፍቅር ስንኖር እግዚአብሔር ደስ ይለዋል ብለው ሁሉ ተናግረዋል። እና እስካሁን ድረስ ደግሞ ዶናልድ ትራምፕ በመጡበት መንገድ በዘመቻቸውም ወቅት በጣም አነጋጋሪ የሆኑ ሀሳቦችን ይዘው ሲያንጸባርቁ ቆይተዋል። የዘረኝነት ስጋት አለ። የሃይማኖት መከፋፈልና ጥላቻ ስጋት አለ። በሴቶች ላይ የሚነሱባቸው ቅሬታዎች አሉ እና ሌሎችም በርከት ያሉ መጤዎች እንደዚሁ በጣም ብዙ ስጋት ነው ያላቸው። ይሄ አባባላቸው ለመሆኑ ምን ያህል ይጣጣማል? እስካሁን ድረስ ካለው ስጋት ጋር ምንስ መልስ ይሰጣል ብለው ያስባሉ? ስጋቱ ቀጥሏል። እውነቱን ለምናገር፣ አቶ ሰለሞን፣ ይሄ ነው የማይባል ስጋት አለ። ዛሬ ሸፋፍ ነው አልፈዋል ማለት በዝርዝር እሷ እነዚህ የተነሱትን ነጥቦች ከበር አላደርጉትም። ሸፋፍ ነው ያለፉት ስጋቱን። ለምሳሌ ዋሽንግተን ዲሲ ሆናችሁ ነው እናንተ የምትዘግቡት? አሁን ዛሬ ተጀምሯል ሰልፍ። ነገም ትልቅ ሰልፍ አለ የተቃውሞ ሰልፍ። እሳቸውን በተመለከተ አሁን የተነሱትን ነጥብ የእሳቸውን የዘረኝነት አቋም አልፎ አልፎ የሚናገሩትን ነገር ኢንቶለራንት የመሆኑን ሁኔታቸውን አሜሪካ ብቻ ብሎ አሜሪካንን አይዞሌት አድርጎ ከመላው ዓለም የመለየት የውጭ ግንኙነት አካሄድን የሚቃወሙ ወገን አለ። ፕሮግሬሲቭ ኤሌመንቶች፣ ሜክሲካን ማይኖሪቲ፣ ጥቁር አሜሪካኖች እንደገና ደግሞ ኤልጂቢቲኪው የሚባል ግሩፖች አሉ። አሜሪካ የተመሳሳይ ፆታ ሆሞሴክሹዋል ኩር እና ትራንስጀንደር ፆታቸው የቀየሩ እነሱ፣ ለምሳሌ የጾታ ለጾታ ጋብቻ በአሜሪካ ሕግ ተፈቅዶ ጸድቆ ስለሄደ አሁን እነሱ ስጋታቸው ይመለስብናል ወደ ጥንቱ ጋብቻ ብቻ ማለት ወንድና ሴት መካከል ብቻ የሚል ስጋት አላቸው። ወደ ድሮ እንመለሳለን በሚል ሁሉም እንግዲህ ስጋት አለው እና ይኸው ሬዚስተንሱ ልበል ከአሁኑ በሰልፍ እያጀቡት ነው እንግዲህ ሚስተር ዶናልድ ትረምፕ። ትግሉ አሁን ነው ትግሉ ማለት እንግዲህ ሰኞ ኦፊሻሊ ቢሯቸው ቢሮ ገብቶ ስራ ይጀምራሉ። ያንዳንዱ ኢሹ ላይ የሚደግፋቸው እና የሚቃወማቸው አለ። ያንዳንዱ ኢሹ ፋታ ማይሰጥ ነው። ፈጠን ፈጠን ባለ ሁኔታ መልክ በመልክ በመልክ እርምጃ መወሰድ አለበት። ወደ ኋላ የሚዘገዩ ከሆነ ብዙ ጥያቄ አለ። እንደገና ኮንግረስ ደግሞ በእያንዳንዱ ኢሹ ጥያቄ አለው። ዲሞክራቶች የራሳቸው ጥያቄ አላቸው። ሪፐብሊካኖች የሚደግፏቸዋሉ፣ የማይደግፏቸዋሉ በኢሹ ደግሞ የተለያየ አቋም ሚስተር ዶናልድ ትራምፕ የሚወስዱበት ጊዜ አለ። ይሄ ሁሉ እንግዲህ የብዙ ኮምፕሊኬትድ የሆነ የመጀመሪያው መቶ ቀናት ነው የሚለየው። እንግዲህ የሚባለው አዲስ መንግስት ስልጣን ላይ ሲመጣ መቶ ቀን በትዕግስት ይጠበቃል። በአሜሪካ ብቻ ሳይሆን በምዕራብ ዲሞክራሲ ካልቸር፣ አሁን የመቶ ቀን እቅድም አላቸው እነዚህ አዳዲስ መሪዎች በመጡ ጊዜ አዎ። እና ከዛ በኋላ ግን እየጠነከረ እየጠነከረ ተቃውሞም እየበረታ ሊሄድ ይችላል። እንግዲህ ቶሎ ቶሎ ምላሽ መስጠት ካልቻሉ ተቀባይነት የሚያስገኝ ማለት ነው። ዛሬ ዎችን በዓል ነው የሚደግፋቸው ተደስቷል የሚቃወማቸው አዝኗል ሁሉም ሸሚዙን እየጠቀለለ ነው ለመደገፍና ለመቃወም፣ ትግሉ እንግዲህ ከዛሬ ጀምሮ በሰፊው ይቀጥላል ማለት ነው። እሳቸው ግን ኦባማ የሸኝተው አርባ አምስተኛ ፕሬዚደንት መሆናቸው ተረጋግጠዋል። ህጋዊነት ልጅት መሲው ስልጣኑ ልክ ዛሬ ምን ስድስት ሰዓት ላይ ስልጣናቸውን ተረክበዋል። አሁን ስልጣኑ ምኑም በሳቸው እጅ ነው። አሜሪካ በአሁኑ ጊዜ በጣም ብዙ ችግሮች አሉባት ሀገር ነች። ምንም እንኳን ግዙፍ ብትሆንም፣ ምንም እንኳን ልዕለ ሀያል ብትሆንም፣ በውስጧ ግን ቀረብ ብሎ ለተመለከታት ብዙ ማህበራዊ ችግሮች አሉባት። ብዙ የምጣኔ ሀብት ችግሮች አሉባት። ብዙ የመሰረተ ልማት ችግሮች አሉባት። የግዝፈቷን ያህል ከችግሮች እየጸዳች አይደለችም። አሜሪካም በዚያ ላይ ወደ ሀያ ትሪሊዮን ዶላር እዳ ያለባት ሀገር ነች ች ሀገር ይሄ ትውልድ ማለት ይቻላል መጪ ትውልዶች ሁሉ እንዲከፍሉት የሚጠበቅ እዳ ነው። ይሄ በአንዳንድ በኩል ለመሆኑ ሲመለከቱት ዶናልድ ትራምፕ እውነታቸውን አይመስለትም። አሉ በተለይ የኢኮኖሚው ዲክላይንን መቀዛቀዝ እና መዳከምን እና ኢንፍራስትራክቸር መፈራረሱ ልክ ነው የጤና ችግር አለ የትምህርት ችግር አለ በጣም ሰፊ ነው ችግሯ አመችም ነው አለ እሱ አለ ግን የሰው እኮ ጥያቄ እሳቸው የሚቃወሙት እሳቸውን የመሰለ ሰው ከሊቃን የሚመጡ አንደኛ ችግሩን ያውቁታሉ ወይ ሁለተኛ ችግሩን በግጡ አንደስታንድ አድርገው እንተና ላይ አዛድርገው ሊፈቱ ይችላሉ የሚል ጥያቄ እየመጣ እንጂ ይሄ ይሄ ችግር እንዳለ ሁሉም ዲሞክራቶችን በተለይ ያቆታ ሪፐብሊካኖችን ሁሉም በየፊናው የሚያውቀው ነገር ነው። አሁን እንግዲህ ያፈታቱ ስልት ነው የእሳቸው አፈታት ስልት፣ እመኑኝ፣ ተከተሉኝ ሆነ ብዙ ብዙ ነገር ኢቨን ፕላን ኦፍ አክሽን ከወዲሁ እንኳን ስልጣን ሳያረከቡ ሰሞና ያለፉት ሳምንታት ሁሉ የማቅረብ ሁኔታ እድልም ነበራቸው። አትሊስት እንደው በግርድፍ በድራፍ ደረጃ ይህን ይህን እናደርጋለን የሚለው ነገር እሱ ሁሉ እየቀዘቀዘ መጣ እና አሁን ሰው ጉጉቱ ምንድን ነው? በምን መልክ ነው የሚፈቱትኝ? ሰውዬ ስራ ፈጥራለሁ ሲሉ እውነት ነው። አሁን እንዳልከው ለምሳሌ ሊጀምሩ በኢንፍራስትራክቸር ላይ አንድ ትሪሊዮን የአሜሪካ ዶላር ገንዘብ ከኮንግሬስ የሚል ጭምጭምታ ስለመጣል ይህን አጋረው ለአድማጮች ኢንፍራስትራክቸር፣ መንገድ፣ መሰረተ ልማቱን ለመገንባት መሰረተ ልማት ነው። መሰረተ ልማትን በማደስ ያ ሲታደስ አንደኛ አፕግሬድ ይደረጋል። ከዛ ባሻገር ደግሞ ለብዙ ሺህ ሰራተኞች ስራ እድል ይፈጠራል። ያው ደግሞ ከኮንክሪት፣ ከሲሚንቶ፣ ከሙሌቱ፣ ከምኑ፣ ከአስፋልቱ ተያያዥ ብዙ ቼን ኢፌክት አለው። ምና ዶናልድ ትረምፕ የኮንግሬሱን ድጋፍ ካገኙ በሱ ከጀመሩ ብዙ አትሊስት መለስተኛ ውጤት እየተገኘ ሊሄድ ይችላል። ይህን እንግዲህ እሱ ብቻ ደግሞ ይህን ሀገር ሀያ ትሪሊዮን እየጠቀስከዋለ ትክክል ነው መሳሰለውን መሸፈን የሚችለው በታክሴሽን ነው። አሁን ትልቁ ችግር ዶናልድ ትረምፕ ላይ ታክሴሽን ነው። ታክስ ታክስን በተመለከተ ቀረጽ ግብርን ላ ግብሩን ለትላልቆቹ ትላልቆቹ እንትን እንበላቸው እነሱን ይቀንስላቸው ይቀንሰ ብዙ ግብር ያክፈል። መካከለኛውና ታች ያለው በፐርሰንቴጅ ደረጃ እንትን ይበል ከፍ ያለ ታክስ ይክፈል ነው። እንዲሁም አንዱ የታወቁት ቢሊዮኔር ዋረን በፊት የሚባሉት ከዓለም ሁለተኛ ናቸው፣ ባለሳፋት ከቤልጌት ቀጥሎ የኔ ሴክሬተሪ ላሉ ሁሉ ጊዜ ከኔ ይበልጥ ታክስ ትከፍላለች ይላሉ። እንግዲህ ይታይ አንድ ሴክሬተሪ ከአንድ ሚሊዮነር በላይ የሚገኝ ስርአቱ መሻሻል አለበት። በነጽንጽር ማለት ነው። አዎ ዶክተር ሚስተር ትራምፕ እዛ ላይ ምንም የተግባቦትና የተማመኑት ነገር የለም። እሳቸው የሚታያቸው ለሀብታሙ ሲቀነስ ስራ ይፈጥራል የሚል ነገር ነው እንጂ ታችን ፕራዮሪቲ አልሰጡም በሚለው። ለዚህ ነው ትልቁ አተካራ የህዝቡም ተስፋ መክሮት። ቅድም የሚያነሳው ነጥብ ህዝቡም የጨለመ የታየው እኚህ ሰው እየመጡት ይህ ቃንን ቻለንጅ ለማድረግ ነው የመጣው ይላሉ እንጂ አመጣጣቸውም መሰረታቸውም በግልጽ ባህር ያስቀምጡትም የሚቆሙት ለሊቀሃል ይሄ አንድ ነጥብ ፐርሰንት የአሜሪካ ህዝብ ብዛት ሰማንያ አምስት በመቶ ሰማንያ በመቶ በላይ የሀገሪቷን ጥቅላላ ሀብት የሚይዘው ወገን አንድ በመቶ አይሆንም በፐርሰንቴጅ ደረጃ ይሄ ተደጋግሞ በብዙ ፖለቲከኞች እና በብዙ ሪሰርቸሮች ተመራማሪ ኤቪደንስ ተመራማሪዎች የቀረበ ጉዳይ ነውና እዚህ ላይ አምኔታ የላቸውም ነው ለማለት የምችለው። እስቲ ወደ አንድ አፍሪካን ሊያሳስባትና ሊያስጨንቃት ወደሚገባ ጉዳይ ደግሞ ሊሄድ አፍሪካንም፣ ኢትዮጵያን ደግሞ በተለይ ምክንያቱም ዩናይትድ ስቴትስ ለኢትዮጵያም ሆነ ለአፍሪካ ግዙፍ አጋር ከሚባሉ ግዙፍ ረጅ ከሚባሉ ሀገሮች አንዷ ነች። ይህ እርዳታ በልማት በኩል ብቻ ሳይሆን በጣም መሰረታዊ ከሆኑ ህይወት አድን ከሆኑ ጉዳዮች ይነሳል። አጣዳፊ የምግብ እርዳታ አለ፣ የጤና ጉዳይ አለ፣ ኤች አይቪ ኤድስ አለ፣ ቱበርኪሎስስ አለ፣ የእናቶች ጤና አለ፣ የህፃናት ጤና አለ። ከእንደዚህ ከእንደዚህ አይነት ሁኔታዎች አኳያ ስንመለከትና ዶናልድ ትራምፕ ደግሞ በሌላ በኩል ዛሬ እኛ ድልድዮቻችን እየፈራረሱ መንገዶቻችን እየፈራረሱ መሰረተ ልማታችን እየወደመ ገንዘብ እንበትናለን ለዓለም ሲሉ ተናግረው ነበር እና ከአሁን በኋላ ወደፊት ነው የምንመለከተው ብለዋል። ወደዛ እናይም ብለዋል። ምን ያህል ለመሆኑ ያሰጋል፣ እንደ አፍሪካ ያለው ነው። ምናልባት ሀገሮች በእርግጥ ራሳቸውን ችለው በራሳቸው መቆም ያለባቸው ቢሆንም አሁን ባለንበት የተሳሰረ ዓለም ውስጥ ግን ከችግሮቹ ግዝፈት አኳያ የአሜሪካ የሌሎችም ትልልቅ ሀገሮች እርዳታ መቼም የሚናቅ አይደለም። ዶክተር ብሩክ ኃይሉን ለዛሬ እዚህ ጋር ላመስግንና ላሰናብት። ውይይቱ በሌላ ዝግጅት ይቀጥላል። ሌሎችን በርከት ያሉ ነጥቦችን አንስተናል። ቀጣዩ ዘገባም እዚሁ ዩናይትድ ስቴትስ ያቆየናል። ዶናልድ ትራምፕ ማን ናቸው? ዶናልድ ትራምፕ ቃለ መሐላ ፈጽመው መንበረ ፕሬዚደንቱን ከተረከቡ ሁለት ቀናት ተቈጠሩ። ፌዝ ላፔዱስና ካትሪን ጋይፕሰን ያጠናቀሩትን የፕሬዚደንት ዶናልድ ትራምፕ የቀደመ ሕይወት የሚዳስ ዘገባ ጽዮን ግርማ ታቀርብላቸዋለች። የዶናልድ ትራምፕ የዋይት ሀውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ነበር። ያን ጊዜ ለፕሬዚዳንትነት እንደሚወዳደሩ ባስታወቁበት ወቅት። በወቅቱ ትራምፕ የፕሬዚዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ I am officially running for president of the United States. በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን። በመንግስት ስራ ተሰማርተው የማያውቁት ሰው የሀገሪቱ አርባ አምስተኛ ፕሬዝዳንት ሆነዋል። በኒውዮርክ ከተማ ቦሮ ኦፍ ኩንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባይ የወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩዊንስና ብሩክሊን በህንፃ ግንባታ ላይ የተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከፕረስቲጂየስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ ዙረው ማናሀተን ውስጥ ከተሙ። ዶናልድ ትራምፕ በአባታቸው አማካኝነት አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል ጠበቃው ኤድዋርድ ሜርሜልስተን። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ። ኒውዮርክ በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሀል ላይ ያለ ተጫዋች ነው። በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1970 ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንፃዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንፃው ሁለት መቶ ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ ሀምሳ ስምንት ፎቅ በሮዝ እብነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ዶናልድ ትራምፕ ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰ ውድቀትም ተጎድተዋል። ሁለት ጊዜ አግብተው ፈትተዋል። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በሁለት ሺ አምስት ነው። ከአሁኗ ባለቤታቸው የወለዱትን የአስር አመት ልጃቸውን ጨምሮ አምስት ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የአምስቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ ጉዳይ ነበር። የግል ህይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በሁለት ሺዎቹ አመታት በቴሌቪዥን በነበራቸው ፕሮግራም ፕሬዚዳንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዚዳንትነት በሚወዳደሩበት ወቅት ግን ይህን ጉዳይ እርሳቸው እንዳላነሱ አድርገው አባባላቸውን ለመካድ ሞክረዋል። ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ትራምፕ 16 የሪፐብሊካን ፓርቲ ተወዳዳሪዎችን አሸንፈው ነው ሪፐብሊካን ፓርቲን ወክለው ለፕሬዚዳንትነት ለመወዳደር ተሰይሞ የነበረው። ይሁንና ሜክሲኮውያንን በመዝለፍ ከመስመር መውጣታቸው አልቀረም። ሜክሲኮ ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደኛ እያመጡ ነው። የዕጽ ወንጀል ወደኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። የሂላሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል ህብረተሰባችንን ብቻ ሳይም መላይ ኑሯችን ዘይን አደጋ ላይ ይጥላል። ትራምፕ በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። ኢ አም ዊት ዩ ኢ ውል ፋይት ፎር ዩ አንድ ኢ ውል ዊን። ከእናንተ ጋር ነኝ፣ ለእናንተ እታገላለሁ፣ ለእናንተ አሸንፋለሁ። ትራምፕ ቃለ መሐላውን ከፈጸሙ በኋላ ይህንም ብለዋል ይሄ የናንተ ቀን ነው። ይህ የናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ሕዝቦች፣ ይህ የናንተ ቀን ነው። የትኛውም ፓርቲ የመንግሥቱን ሥልጣን ይቆጣጠረዋል የሚለው አይደለም ዋናው ጉዳይ። የኛ መንግሥት ሥልጣን በሕዝብ ቁጥጥር ስር ነው የሚውለው። ትራምፕ የምርጫ ውድድሩን ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ማኅበረሰብ ላይ የሚኖረውን አንድምታ፣ ሀገሪቱ በዓለም ላይ የሚኖራትን ቦታ በሚመለከት ከዚህ በኋላ በሚወስዱት እርምጃ የሚታይ ይሆናል። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ኤምኦቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪም ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በአስራ ዘጠኝ ና በአርባ ዘጠኝ ሜትር ባንድ አጭር ሞገድ በስድስት ሺህ ሰማንያ በአስራ አምስት ሺህ አምስት መቶ ሰማንያ ኪሎ ሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድ ታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትዝ ላይም አለን። ጽዮን ግርማና ሶሎሞን አባተነን። አሁን ሙዚቃ እንጋብዛችሁ። ሸዋንዳኝ ኃይሉ ስጦታሽ ከተሰኘ አልበሙ ላይ ስጦታሽ የተሰኘውን ዘፈን ታሽ ጉዶጉዲዋለች። ዛሬ ደግሞ ዛሬ እሁድ ነው፣ አድማጮቻችን መሀል መሀል ላይ በሙዚቃ ዘና እንዲሉ ነው።

白马银衫了无踪影，让人心目中惊异。爱在不能珍惜，要珍惜啊分分怒怒，只图他先买得欢，此刻怒。<music> ድንቅ ነው ጽዮን። ሸው አንዳኝ ሀይሉ በስጦታሽ ነበረ ተመስጠሽ እኮ አንቺን ራስሽን በጣም ወዶ ዘፈን ነው። አሁንም እዚሁ የዩናይትድ ስቴትስ ምርጫ ላይ እንቆያለን። ሰላማዊ ሽግግር። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ በማኅበረሰብ ጥናት ረዳት ፕሮፌሰር ናቸው። በዩናይትድ ስቴትስ ሰላማዊ የሥልጣን ሽግግር ላይ ጽዮን ግርማ አነጋግራቸዋለች። ዶክተር ደረሰ በጣም እናመሰግናለን እንግዲህ ለቃለ ምልልስ ፈቃደኛ ስለሆኑ። ዩናይትድ ስቴትስ አሜሪካ ተሰናባቹን ፕሬዚዳንት ባራክ ኦባማን ሸኝታ እንግዲህ ተመራጩን ፕሬዚዳንት ዶናልድ ትራምፕን ተቀብላለች። እንደው ይህ ሽግግር ለዩናይትድ ስቴትስ ዴሞክራሲያዊ ሂደት በዲሞክራሲ ቋንቋ ምን ማለት ነው? ምን ትርጉም ይሰጣል? አመሰግናለሁ ጽዮን፣ ይህንን እድል ስለሰጠሽኝ። እንግዲህ ይሄ አሜሪካ የምንለው ሀገር ለሁለት መቶ ሰላሳ አመት በህይወት ያለ ሀገር ነው እና ፈረንጆቹ ከሐምሌ አራት አስራ ሰባት ሰባ ስድስት ጀምሮ ይሄ የስልጣን ሽግግርን ማድረግ የጀመሩት ከአስራ ሰባት ሰማንያ ዘጠኝ ነው። ስለዚህ ወደ መቶ ዘጠና አመት ገደማ ያህል ይኸው በተለያየ ጊዜ ምርጫ እያደረጉ አንዱ መሪ ለሌላው መሪ ስልጣን በሰላማዊ መንገድ እያሸጋገረ መንግስት እየተመሰረተ መንግስት እየለቀቀ እንዲህ ባለ መንገድ ነው እንግዲህ እዚህ ጋር የደረሱት። አሁንም የምናየው ምንድን ነው እንግዲህ ፕሬዚደንት ኦባማ እና አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ በፖለቲካ አተያየታቸው፣ በአስተዳደጋቸው፣ በመጡበት ባክግራውንድ ምንም የማይመሳሰሉ እንዲያውም የተቃራኒ ፓርቲ አባላት የሆኑ ናቸው። ነገር ግን የአሜሪካ ህዝብ በምርጫ ሳጥን ድምፁን ካሰማና ማን አሸናፊ እንደሆነ ከወሰነ በኋላ ግን የትኛውም ግለሰብ ስልጣን ለዚህ ለተመረጠ ሰው ማስረከብ አለና አሸናፊው ዶናልድ ትራምፕ አይደለም። አሸናፊው የአሜሪካ ዴሞክራሲና የአሜሪካ ህገ መንግስት ናቸው። ይህንን ደግሞ በደማቸው በትግላቸው ያስከበሩት አራት መቶ ሚሊዮን የሚሆኑ አሜሪካውያን ዜጎች ናቸው ሲሆን ሰላማዊ የስልጣን ሽግግር ሂደትም ይታያል ውስጡ ብለዋልና ይህን ቃላት ደጋግመን እየሰማ ነው ነው ሰላማዊ የስልጣን ሽግግር እንደው ምን ማለት ነው? ሰላማዊ ስልጣን ሽግግር ማለት ምንድን ነው? ያለ ግጭት፣ ያለ መፈንቅረ መንግስት፣ ያለ ጦርነት ስልጣን በህዝብ እጅ ስላለ ህዝብ ደግሞ ማን እንደሚመራው በድምፅ መስጫ ሳጥን ወስኖ ወይም በምርጫ ወስኖ ያ ምርጫ ከተቆጠረ እና አሸናፊው በእውነት ከታወቀ በኋላ አዲስ የተመረጠው ሰው ስልጣኑን ቀድሞ ከነበረው ሰው የሚረከብበት እና በፍጹም በጉልበት ወይም በአመፅ ወይም በጠመንጃ አስሙዝ ያልሆነ የስልጣን ሽግግር ማለት ነው። የሚገርመው ነገር ሲሆን ይሄ አይነት የስልጣን ሽግግር ራሱ በዓለም ላይ የመጀመሪያ ከሆነችው ሀገር ከአሜሪካ ጋር የመጣ ነገር ነው እና ዘመናዊ ነገር ነው ማለት እንችላለን። ምክንያቱም ከሁለት መቶ ሰላሳ አመታት በፊት የሰው ልጅ በሙሉ በአሜሪካ ብቻ አለ በመላው ዓለም ያለው ስልጣን በጉልበት ነበር የሚቀማው እየተጋደለ አንዱ ሌላ ሌላውን እያጠፋ አንዱ ሌላውን እየቀበረ ነበረ። ግን የሰው ልጅ አዲስ የስልጣኔ ደረጃ ላይ ደረሰ። ምንድን ነው? ማንም ማንንም በጉልበት ባሪያ አድርጎ የሚገዛበት አንዱ ገዢ ሌላው ሎሌ የሚሆንበት ስርዓት ያብቃ። ከዚህ በኋላ ስልጣን የህዝብ ነው። ህዝብ ይወስን፣ ህዝብ የወሰነው ደግሞ በስልጣን መንበር ላይ ይቀመጥ የሚል ስርዓት ተፈጠረ እና ዴሞክራሲ ስንል ሰላማዊ የስልጣን ሽግግር ማለት ነው። በነገራችን ላይ ዴሞክራሲ ዴሞክራሲ የሚያደርገው የተመራጩ ስልጣን ማግኘት ሳይሆን ደግሞ የሌላው ስልጣን መልቀቅ ነው በሰላማዊ። እንግዲህ ከምርጫው በፊት በነበሩ ክርክሮች በርካታ አጨቃጫቂ ነገሮች ተነስተው ነበር። በተለይ ደግሞ የአሁኑ የዩናይትድ ስቴትስ ምርጫ ከዚህ ቀደሙ የተለየና አወዛጋቢ የተባለለት ነበር። አሁን ደግሞ ሁሉም ነገር ተጠናቆ ተሰናባቹ ፕሬዚዳንት ባራክ ኦባማ ዋይት ሀውስን ለተመራጩ ፕሬዚዳንት ዶናልድ ትራምፕ አስረክበው ወጥተዋል። እርሶም እንግዲህ አሁን እንዳብራሩት ይህ ሂደት ሰላማዊ የስልጣን ሽግግር ማለት ይህ ነው ብለዋል እና እንደው ይሄ ለሌላው ዓለም በተለይ ደግሞ ለአፍሪካ እንደው ምን ትርጉም አለው? እኔ ጽዮን፣ ይሄ ከባድ ጥያቄ ነው። ምክንያቱም ስሜት የሚቀሰቅስ ጥያቄ ነው የምትጠይቀኝ። ይሄ ዲሞክራሲ የሚባለው ነገር በዓለም በሙሉ በተለይ በአውሮፓና በምዕራቡ ዓለም በሰሜን አሜሪካ ብቻ ሳይሆን በደቡብ አሜሪካም በእስያም እያደገና እያበበ የመጣ ስልጡን የሆነ ሰላማዊ የሆነ የመንግስት አስተዳደር ዘይቤ ነው። ከዚህ ወደኋላ ለብዙ ዘመን የቀረችው አህጉር የኔና ያንቺ አህጉር አፍሪካ ናት እና አፍሪካ ውስጥ አሁንም ያሉት መሪዎቻችን በአብዛኛው ማለት እንችላለን በስልጣን የመጡት በጉልበት ነው፣ በጠመንጃ አፈሙዝ ነው። ከስልጣን የመልቀቅ ልማድ ወይም ባህል የላቸውም። ብዙ ጊዜ በምርጫ እንኳን በሚሸነፉበት ጊዜ ስልጣንን ሙጭጭ ብሎ የመያዝ የምርጫውን ውጤት አበላሽቶ እኔ ነኝ ያሸነፍኩት ብሎ የመቀመጥ ከዛ ከባሰ ደግሞ ተቃዋሚዎቻቸውን የማሰር፣ የመደብደብ፣ የማጥፋት ስራ ላይ የተጠመዱ ናቸው የአፍሪካ መሪዎች። እና አፍሪካ በእውነት በሰው ልጅ ታሪክ ውስጥ በተለይ በዚህ በዲሞክራሲ ስርዓት ጉዳይ እጅግ አሳፋሪ ሁኔታ ላይ ነው ያለችው ማለት ይቻላል። በጣም አመሰግናለሁ ዶክተር ደረሰ እንግዲህ ወደፊት በስፋት እንመለስበታለን እንዲህ ያሉ ውይይቶችን ለዛሬ በጣም እግዜር ስጥል፣ እናመሰግናለን። እኔም አመሰግናለሁ ሲሆን ክቡራትና ክቡራን አድማጮች ባለፈ ዝግጅታችን ከሕግ ጠበቃውና የሕግ አማካሪው አቃቤ ሰላም ቆምጪ አምባው ይልማ የጀመርነውን ውይይት ለዛሬ ቀጠሮ ይዘን ተለያይተን ነበር። ከዩናይትድ ስቴትስ ፕሬዚደንታዊ ምረቃ ጋር ተያይዞ በወቅታዊ አጀንዳ ምክንያት ሰዓታችን በመጣበቡ ለሚቀጥለው ዝግጅታችን አስተላልፈነዋል። ከአቃቤ ሰላም ጋር የያዝነውን ዝግጅት ከፍ ያለ ይቅርታ እንጠይቃለን። የዛሬ አስራ አምስት ቀን በሚኖረን ፕሮግራም ደግሞ ወቅታዊ የኢትዮጵያ ጉዳዮችን አካተን ሰፋ ያለ ጥሩ ዝግጅት ይዘን ለመመለስ ቃል እንገባለን። ሰይ አሁን የሙዚቃ ነው ጊዜው ሲሆን ላንቺ ላስረክብ መልሼ። አዎ እስከ ማጠቃለያ ዜናው ድረስ አብነት አጎናፍር ማን ነው ያለው ሲል የተጫወተው ዜማ ነው የመጨረሻ የዘፈን ምርጫዬ በሱ አድማጮቻችን እንተዋቸው። ሰናበት ከማጠቃለያ ከዜና በኋላ እንመለሳለን። ማን ነው ያለው አብነት አኮና ፍሪ ቀጥላል ማነው ያለው አልልም አልጠይቅም ማነው ያለው ብዬ ማልጨነቅ ማነው ያለው መናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ

ማን ነው ያለው ካልፍኝ እዙ ስማለው፣ ማን ነው ያለው ብልስ ማንን አምናለሁ፣ ማን ነው ያለው አውከዋለው ባይ ብዙ በሞላበት ያደት ማልጓዝ መዘዙ

አጠቃላይ ዜናዎቹ እናሰማለን። አዲሱ የዩናይትስ ፕሬዚዳንት ዶናልድ ትራምፕ በትላንትናው እለት አዲሱ አስተዳደራቸውን ለመቃወም በተለያዩ የአሜሪካ ከተሞች የወጣውን በብዙ መቶ ሺህ የተቆጠረ ሰላማዊ ሰልፈኛ በስላቅ ተችው። ትላንት ለተቃውሞ የወጡትን ተመልከቷቸው ገና ምርጫ ማካሄዳቸው አልነበረም? እንዲህ ሲሉ ጻፉ ከአዲሱ መኖሪያቸው ከዋይትሃውስ በትዊተር አማካኝነት ባስተላልፉት መልእክት ለምን ወጥተው ድምፃቸውን ሳይሰጡ ቀሩ ሲሉም ጠይቀዋል። ዝነኛ ሰዎች ኢላማውን ይጎዳሉ ሲሉ እውቋ የሴቶች መብት አገንጋይ ግሎሪያ ስቲነን፣ የፓፕ ሙዚቃ ታዋቂ ድምፃዊት ማዶና፣ ታዋቂዋ ተዋናይ ስካርሌት ጆሀንሰን እና ሌሎች በርካታ ገናና ሰዎች የትላንቱን የዋሽንግተን የሴቶች ተቃውሞ ማዕበል የሚል መጠሪያ የተሰጠውን ተቃውሞ ሰልፍ መርተዋል። በትላንቱ በተለያዩ ከተሞች በተካሄዱት የተቃውሞ ሰልፎች የአርቡን የአርባ አምስተኛውን የዩናይት ስቴትስ ፕሬዚዳንታዊ የስልጣን ርክክብ ሂደት በተቃውሞ ድምፅ ለመጋፈጥ የታለሙ ተመስለዋል። ትራምፕ ከቀደመው የትዊተር መልእክታቸው ሁለት ሰዓታት በኋላ ባስተላለፉት ሌላ የትዊተር መልእክት ሰላማዊ ተቃውሞዎች የዲሞክራሲያችን አይነተኛ መገለጫዎች ናቸው። ምንም እንኳን የግድ ሁልጊዜም ባለስማማም ወይም ምስማማ ባልሆን እንኳን የህዝብን ሀሳቢ መግለጽ መብት እረዳለሁ ነው ያሉት። የትራምፕ የቃለ መሀላ አፈጻጸምና የፕሬዚዳንታዊ ስልጣን አቀባበል ስነ ስርአታቸውን በቴሌቪዥን የተከታተለውን ቁጥር ህዝብ ቁጥር አስመልክቶም አዳንቀው ነው የተናገሩት። ድንቅ የቴሌቪዥን ተመልካች ህዝብ ስሌት ገና መውጣቱ ነው ሰላሳ አንድ ሚሊዮን ተመልካች ያመለክታል ከአራት አመታት በፊት ከነበረውም በአስራ አንድ ሚሊዮን ይልቃል ብለዋል። የትራምፕን ፕሬዚዳንታዊ የስልጣን ሽግግር ስነ ስርዓት ሰላሳ ነጥብ ስድስት ሚሊዮን ህዝብ በቴሌቪዥን መመልከቱን የጠቆመው የቴሌቪዥን ተመልካች ስሌት አውጪው ኔልሰን የተባለው ኩባንያ እንዳለው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የቀድሞውን ፕሬዚዳንት ባራክ ኦባማን የሁለተኛ ጊዜ ፕሬዚዳንታዊ የስልጣን ርክክብ ስነ ስርዓት ሀያ ነጥብ ስድስት ሚሊዮን እንደነበር፣ ነገር ግን የመጀመሪያው ዙር ፕሬዚዳንታዊ ስልጣን ሽግግር ስነስርዓታቸውን በቴሌቪዥን የተከታተለው ህዝብ ቁጥር በ19 በመቶ ከአሁኑ የትራምፕ ፕሬዚዳንታዊ ስልጣን ሽግግር ስነ ስርዓት የላቀ እንደነበር አመልክቶ አለ። ትራምፕ በትላንትናው ዕለት የአሜሪካን ብሔራዊ የስለላ ድርጅት ሲ አይ ኤ በጎበኙበት ወቅት የቃለ መሐላ አፈጻጸምና የፕሬዝዳንታዊ ስልጣን አቀባበል ስነስርዓታቸውን በአካል በስፍራው ተገኝቶ የተከታተለውን ህዝብ ቁጥርም አሳንሰው በሐሰት ዘግበዋል ሲሉ የመገናኛ ብዙሀኑ ወንጅለዋል። በዕለቱ የመገናኛ ብዙሀኑ እንደ አውሮፓውያን አቆጣጠር በ2009 ዓ ም በመጀመሪያው ፕሬዚዳንት ባራክ ኦባማ ፕሬዚዳንታዊ የስልጣን አቀባበል ስነ ስርዓት ወቅት ትከሻ ለትከሻ ግጥምጥም ብሎ ስነ ስርዓቱ የሚካሄድበትን ስፍራ ሞልቶ ይታይ ከነበረው ቁጥሩ እጅግ የበዛ ህዝብ አንጻር በአርቡ ሰፋፊ ባዶ ስፍራዎችን አሳይተዋል። የሶሪያ ተፋላሚ ወገኖች የተቃዋሚ ኃይሎችና የመንግስት ወኪሎች ከአንድ አመት ወዲህ የመጀመሪያቸው ለሆነው የፊት ለፊት ድርድር ከመክፈቻው አንድ ቀን ቀደም ብለው ከካዛክስታኗ ዋና ከተማ አስታና ገብተዋል። ዛሬ ማምሻውም በድርድሩ አዘጋጆች ሩሲያ፣ ኢራንና ቱርክ ወኪሎች መካከል የሶስትዮሽ ስብሰባ ማካሄዳቸውን የሩሲያ መገናኛ ብዙሀን ዘግበዋል። ፕሬዚዳንት ዶናልድ ትራምፕ ስልጣን በተረክቡ የመጀመሪያው ቀን አዲሱን አስተዳደርና ፖሊሲያቸውን በመቃወም በመቶ ሺዎች የተቆጠረ ህዝብ ወደ ዋሽንግተን ዲሲ አደባባዮች ጎርፏል። መሰል የተቃውሞ ሰልፎች በስድስት መቶ የተለያዩ ዩናይት ስቴትስ አካባቢዎችና በዓለም ዙሪያ ለዋሽንግተኑ የተቃውሞ ትዕይንት አድራጊዎች አጋርነን ለማሳየት ተካሂደዋል።